የድርጅቱ ባልደረባ ክላውስ ሽቲግሊትስ የአካባቢውን የመጠጥ ውሃ ብክለት ችግር የተገነዘቡት በአጋጣሚ ነበር። በጎርጎረሳዊው 2007 ዓ.ም አንድ የፕሮጀክት አጋራችን ውሃው መጥፎ ጣም እንዳለው አጫወተን ይላሉ ክላውስ። ከዛ በኋላ የረዴት ድርጅቱ ሆፍኑንግ ሳይሽነን ጉዳዩን ዝም ብሎ አልተውም ይልቁንም ነገሬ ብሎ መከታተል ጀመረ እንጂ። በደቡብ ሱዳን ፔትሮናስ የተባለው የማሌዥያ ኩባንያ ነዳጅ የማውጣት ስራ በሚያከናውንበት አካባቢ የተወሰደው የመጀመሪያው የውሃ ናሙና በመጠኑም ቢሆን የጣዕም ችግር መኖሩን ያመላከተ ነበር ተብሏል። በኋላ ላይ ከአንዳንዶቹ የውሃ ጉድጓዶች የተወሰደው የምርመራ ውጤት ደግሞ በውሃው ውስጥ ከተለመደው በአራት እጥፍ የሚልቅ የጨው መጠን ተገኝቷል። ድርጅቱ ምርመራውን ቀጥሎ ከአራት የተለያዩ ቦታዎችና ከዘጠና ስድስት ሰዎች በተወሰዱ የጸጉር ሙያና ሙናዎች መሰረት በበርሊን ከተማ ሌሎች የምርመራ ውጤቶችን ይፋ አድርጓል። ለነዳጅ ማውጫው ቅርብ በሆኑ የውሃ ጉድጓዶች በተደረገው ምርመራም ውሃው የአልካላይን ብረት ዝርያ የሆኑ ባሬምና ሊድ በሚባሉ መርዛማ ንጥረ ነገሮች የተሞላ ሆኖ ተገኝቷል። በ220 ኪሎ ሜትር ላይ በምትገኘው ሩምቤክ የሊዱ መጠን አነስተኛ ቢሆንም በ23 ኪሎ ሜትር ርቀት ላይ ባለችው ኮህ ደግሞ የመርዛማ ንጥረ ነገሩ ይዞታ በአራት እጥፍ ያደገ መሆኑ ይፋ ሆኗል። የበርሊኑ ቻሪቲ ሆስፒታል የህክምና ህግ ባለሙያ ና የመርዛማ ንጥረ ነገሮች ተመራማሪ ፍሪድ ስፕራንግስት ህዝቡን የሚጎዳ ሲሉ ይገልጹታል። በረዥም ጊዜ የሚያመጣው የጤና ጠንቅም ከፍተኛ መሆኑን ተመራማሪው ያስረዳሉ። የመጀመሪያው የደም ማነስ ነው። ሁለተኛው የነርቭ ህዋሳት እንዳይታዘዙና ስራቸውን በትክክል እንዳያከናውኑ ያደርጋል። ይህ ችግር የማሰብ ችሎታን መቀነስ፣ ሽባነትና የስነልቦና ቀውስ የሚያመጡ ምልክቶችን ሊያስከትል ይችላል። ሶስተኛው ደግሞ የኬሚካል ች መብዛት ለከባድ የኩላሊት በሽታ ሊዳርግም ይችላል። በነዳጅ ማውጫው አካባቢ በሚኖሩ ሰዎች ሊድና ባርየም በምን ያህል መጠን ወደ ሰውነታቸው ገባ የሚለውን ለማረጋገጥ ከጸጉር ምርመራ ተጨማሪ የደም ምርመራ አስፈላጊ ነው የሚሉት ፕራግስት፣ የችግሩ መሰረት ግን ከነዳጅ ፍለጋና ማውጣት ጋር የተያዘ ስለመሆኑ እርግጠኛ ናቸው። ከውሃ ፍጆታ ጋር የተያያዙ በሽታዎችን በተመለከተ ከአካባቢው ሰዎች ከቀረቡ መረጃዎች ሰምተናል። እንደ እኛ እይታ የችግሩ ሁሉ መንስኤ የነዳይ ዘይት ፋብሪካው የኬሚካሎችን ዝቃጭና ቆሻሻ በተገቢው ሁኔታ አለማስወገዱ ነው። በነዳጅ ማውጣት ሂደት በዋናነት ያገለግላሉ የተባሉት የባሪየምና የሊድ ንጥረ ነገሮች ወደ መሬት ሰርገው በመግባት የአካባቢውን የመጠጥ ውሃ ለብክለት መዳረጋቸውን የረድኤት ድርጅቱ አመልክቷል። በደቡብ ሱዳን ታርጃት በተባለ ቦታ በነዳጅ ዘይት ፍለጋ ላይ የተሰማራው የማሌዥያ ኩባንያ ፔትሮናስ ለዚህ ችግር ተጠያቂ ነው ቢባልም ዶቸቨሌ ለኩባንያው ያቀረበው ጥያቄ ግን ምላሽ ሳያገኝ ቀርቷል። እንደ ሆፍኑንግስ ሳይሽንን በደቡብ ሱዳን መንግስትና በነዳጅ ኩባንያው መካከል ለአመታት የዘለቀ ድርድር ቢካሄድም ችግሩን በመፍታት ረገድ ግን ምንም ጠብ ያለ ነገር የለም። የድርጅቱ ባልደረባ ክላውስ ስቲግሊትስ የነዳጅ ኩባንያው ችግሩን በመፍታት ረገድ ብዙ መስራት ይጠበቅበታል ይላሉ። በመጀመሪያ ደረጃ እኛ ከፔትሮናስ የምንጠብቀው ለሰዎች የንጹህ መጠጥ ውሃ አቅርቦት ላይ ይሰራል ብለን ነው። ፔትሮናስ ለዚህ ኃላፊነት ይወስዳል ብለን እንጠብቃለን። እናም ለሰዎች የንጹህ መጠጥ ውሃ የማቅረብና የህክምና እርዳታ ላይ አስተዋጽኦ የማድረግ ብዙ ስራ አለ። ፎርሙላ አንድ በሚባለው የመኪናሽ ቅድምድም የሚታወቀው የዳይምለር ክለብ በዚሁ የነዳጅ ኩባንያ ከ40 ሚሊዮን ዩሮ ድጋፍ የሚደረግለት በመሆኑ አብሮ መስራቱን እንዲያቆም በሆፍኑ ንግሳይሽነን በኩል ጥሪ ቀርቦለት ነበር። ጉዳዩ በእጅጉ ያሳሰበው የስፖርት ክለቡ አጠቃላይ ሁኔታውን ለማሻሻል እጥራለሁ ቢልም በሀገሪቱ በሚካሄደው የእርስ በርስ ጦርነት ሳቢያ ጉዳዩ ዳር ሳይደርስ ችግሩን ለሀገሬው ሰው ትቶ የነዳጅ ኩባ ኩባንያው ከደቡብ ሱዳን ለቆ መውጣቱ ተሰምቷል። የሽቲግሊትስና የድርጅታቸው የወፍኑንግሳይሽነን አቋም ግን ቁርጥ ያለ ነው። ምንም ይሁን ምን ፔትሮናስ በአካባቢው ለደረሰው ጉዳት ኃላፊነቱን ሊወስድ ይገባል።